Voice of America. በኤርትራና በጅቡቲ መካከል የተነሳው የድንበር ውዝግብ እንዲረግብ የአፍሪካ ህብረት ጠይቋል። የህብረቱ ጥያቄ የቀረበው የካታር ሰላም አስከባሪዎች ከአወዛጋቢው የድንበር ክልል ከለቀቁ በኋላ ኤርትራ ስፍራውን ተቆጣጥራለች ስትል ጅቡቲ ባለፈው አርብ ከከሰሰች በኋላ ነው። ክልሉን ትቆጣጠር የነበረችው ካታር ወታደሮቿን ያስወጣችው ጅቡቲና ኤርትራ ከካታር ጋር ዲፕሎማሲያዊ ግንኙነት ከነበራቸው ከሳዑዲ አረቢያና ከሌሎች የፋርስ ባሕረ ሰላጤ ሀገሮች ጋር በመተባበራቸው መሆኑ ተገልጿል። ኤባካሎንዶ የኅብረቱ የህብረቱ ሊቀመንበር ለሆኑት ለሙሳ ፋኪ መሐመድ አፈቀላጤ ናቸው። አዲስ አበባ ኢትዮጵያ ሆነው ለቪኦኤው ጄምስ ባቲ ቃለ ምልልስ ሰጥተዋል። አዲሱ አበባ አቀናብሮታል። የህብረቱ ሊቀመንበር ሙሳ ፋኪ ማሃማት እንደገለጡት ህብረቱ ከየአገሮቹ ባለሥልጣናት ጋር ምክክር አድርጓል። ሁለቱ አገሮችም በመካከላቸው ሰላም እንዲፈጠርና አለመረጋጋት እንዳይኖር የየበኩላቸውን ጥረት እንዲያደርጉ አሳስቧል። የአፍሪካ ህብረት አንድ አጣሪ ቡድን ወደ አወዛጋቢው የድንበር ክልል እንደሚልክ ለህብረቱ ሊቀመንበር ቃል አቀባይ ለኢባ ኮሎንዶ ገልጠዋል። ህብረቱ መቼ ስራውን እንደሚጀምር ጄምስ ባቲ ላቀረበው ጥያቄም ይህን መልሰዋል። ከሁለቱም ሀገሮች ማለት ከጅቡቲም ከኤርትራም ባለስልጣናት ጋር ምክክሩ እየተካሄደ ነው። ይህም የሀቅ ማጣራቱ ስራ ጅማሬ መሆኑ ነው። ይህ ደግሞ የሁለቱ ወገኖች ባለስልጣናት በተስማሙበት ሁኔታ የሚካሄድ መሆኑ ይታወቃል። የኤርትራ መንግስት ባለፈው ቅዳሜ በሰጠው መግለጫ ካታር የወሰደችው ወታደሮቿን የማስወጣት እርምጃ የተጣደፈ ጊዜውንና ተጨባጩን ሁኔታም ያላገናዘበ ነው ብሏል። የአፍሪካ ህብረት ወደ ሰላም ድርድር የሚያዳርስ የሀቅ አጣሪ ቡድን ለመላክ የወሰነው ካታር ከጅቡቲና በኤርትራ ድንበር ላይ የነበራትን ሰራዊት ካስወጣች በኋላ ከሁለቱ ማለትም ከኤርትራና ከጅቡቲ ባለስልጣናት ጋር ተመካክሮ መሆኑን ገልጸዋል። ቃል አቀባይዋ አክለውም ግልጽ እንዳደረጉት ቡድኑ ሰላምን የሚያደራድር ሳይሆን ከኳታር ሰላም ጠባቂ ወታደሮች መልቀቅ በኋላ ሁለቱ ወገኖች ወደ ጅቡቲና ኤርትራ ድንበር አንድ ሀቅ አጣሪ ቡድን እንዲላክ በምክክር ላይ ናቸው እናም ደግሞ አሉ ቃል አቀባይዋ ኮሚሽኑ ሁለቱ አባል አገሮች ማለትም ኤርትራና ጅቡቲ ግንኙነታቸውን በአፍሪካ ህብረት መመሪያ መሰረት እንዲያሻሽሉ ያበረታታል ይደግፋል የኢትዮጵያ መንግስትም በሁለቱ አገሮች መካከል ሰላም እንዲፈጠር ያለውን ውጥረት እንዲረግብ የበኩሉን ጥሪ አቅርቧል። ካታር የኤርትራንና የጅቡቲን ወታደሮች በሚለየው ድንበር ላይ የነበሯትን ኃይሎች ካስወጣች በኋላ የአፍሪካ ሕብረት ባለፈው ቅዳሜ ያወጣው መግለጫና አቃጣሪ ቡድን ለመላክ ያሳለፈውን ውሳኔ እንደምትደግፍ ኢትዮጵያ አክላ ገልጣለች።